እንደሚታወቀው አፍሪካ ብሎም ኢትዮጵያ ማህበራዊ ችግሮችን ይሄ የምንፈታበት መንገድ ሁለት ነው። አንዱ ማንኛውንም ማህበራዊ ችግር መንግስት እንዲፈታልን እንጠብቃለን። ችግሮች አሉ። በተለይ ኢትዮጵያ በማህበራዊ ችግር ብዙ ችግሮች አሉ። ብዙ ችግሮች አሉ ማለት ደግሞ ብዙ እድሎች አሉ። ማህበራዊ ሥራ ፈጣሪነት የምሽቱ መጽሔት ወግ የሚደራበት ጭብጥ ነው። እንግዳችን አቶ ክብረት አበበ ናቸው። የአዲስ አበባው ጠብታ አምቡላንስ መሥራችና ባለቤት ወዲህ ወደ ስቱዲያችን ብቅ ባሉበት ተወያይተናል። ከዘንድሮው የጳጉሜ ተሸላሚዎች ጋር እናገናኛቸው። የኔን ሳይሆን በአጠቃላይ ከአዲሱ ጀምሮ በሙያቸው አስተዋጽኦ ያደረጉትን መሸለም፣ ማሰብ እና እውቅና መስጠት ለመጪው ትውልድ ምን ተሰራ ለማ ምን የሚለውን እንዲያስብ በቅርብ ያሉትን ደግሞ የሰሩትን ሞት ከመንጠቁ በፊት እያመሰገናቸው እንድናልፍ የሚለው የሀሳቡ ማደግ በየቦታው መጀመሩ አስደስቶኛል። ስሜቱ ቀላል አይደለም። በጣም ደስ ይላል። ደግሞ አይተውኝ የማያውቁ ሰዎች አንተ ነህ እንደ ንድንድ ጥሩ ተወጣ በዚህ ሁኔታ እያሉ በማድነቅ ብቻ ለሽልማት ስያጭን ሰዎች አሉ። እንግዲህ ወደፊት ይቀጥላል ብዬ አስባለሁ። አላ ደግሞ አንድ ሰብሰ ባድርገ ትሸልመች ይሆናል አላውቅም። መጀመሪያ የሰማችሁት በኢትዮጵያ ጉዳዮች ላይ በሚያደርገው የነቃ እንቅስቃሴው የሚታወቀው አርቲስት ታማኝ በየነ ነው። ሁለተኛው ማን ናቸው አላችሁኝ? አልተሳሳታችሁም። የራዲዮ መጽሔቱ አዲሱ አበበ ነው። በትንሽቱ ወር ጳጉሜ የተሰየመው ደግሞ የሎስ አንጀለሱ የኢትዮጵያውያን የባህል ድርጅት ነው። የሌሎች ሁለት የዘንድሮ ተሸላሚዎችን ድምፆችና የሸላሚና አክባሪዎቻቸውን የጳጉሜዎችን ድምፆች በየተራ እንሰማለን። ጤና አስጥልን፣ ክቡራትና ክቡራን የራዲዮ መጽሔት ታዳሚዎች እንደምን ሰነበታችሁ? ከዛሬ ነሐሴ 19 2011 ዓ ም ዝግጅታችን ጋር የአዲስ አበባውን ተባባሪያችንን ንጉሥ ያክሊሉን ይዤ የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አቀናባሪው ንጉሡ ታምሬ ነው። እስከ ምሽቷ አራት ሰዓት አብረናችሁ እንቆያለን። አሁን የሰዓቱ የዓለም ዜና ይቀድማል። እንደምናመሻችሁ አድማጮቻችን ዜናውን የማነብላችሁ አዳነች ፍሳዬ ነኝ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከቻይና ጋር በሚያደርጉት የቀረጥ ጦርነት የመበቃቀል ተግባር ውስጥ መግባታቸውን አስመልክቶ ሀሳባቸውን እንደለወጡ ተናግረዋል። ፕሬዚዳንቱ ቡድን ሰባት በተባለው በኢንዱስትሪ የበለጸጉ ሀገሮች ጉባኤ ለመገኘት ወደ ፈረንሳይ ከመነሳታቸው በፊት ቻይና ወደ ዩናይትድ ስቴትስ በምትልካቸው በአምስት መቶ አምሳ ቢሊዮን ዶላር በሚገመቱ ምርቶች ላይ የቀረጥ ክፍያውን ከፍ አድርገዋል። ትራምፕ እርምጃውን የወሰዱት ቻይና በፊት ለተጨመረባት ቀረጥ ምላሽ ዩናይትድ ስቴትስ ወደ ቻይና በምትልካቸው በ75 ቢሊዮን ዶላር የሚገመቱ ዕቃዎች ላይ የቀረጥ ክፍያውን በመጨመሯ ነው። ፕሬዚደንት ትራምፕ ዛሬ ከአዲሱ የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ጋር ቁርስ ላይ ሆነው ይነጋገሩ በነበረበት ወቅት ከቻይና ጋር ጥርስን በጥርስ አይነት ጦርነት ውስጥ መግባታቸው ይጸጸታቸው እንደሆነ አንድ ጋዜጠኛ ሲጠይቃቸው በሁሉም ነገር እጸጸታለሁ የሚል ምላሽ ሰጥተዋል። ፕሬዚደንት ዶናልድ ትራምፕ ቤሪትስ በተባለችው የፈረንሳይ መዝናኛ ከተማ ላይ በሚደረገው የቡድን ሰባት ጉባኤ ላይ ከቻይና ጋር የሚያካሄዱትን የንግድ ጦርነት፣ በኢራን ላይ ያላቸውን አያያዝ፣ ሰሜን ኮሪያ የምትደቅነው አደጋንና ሩሲያን ወደ ቡድን ሰባት መመለስን አስመልክቶ ከቡድኑ መሪዎች ጋር ልዩነቶች ቢኖሯቸውም ውይይቶቹ በጥሩ ሁኔታ እየተካሄዱ ናቸው ብለዋል። የፕሬዝዳንቱ ቃል አቀባይ ስቲፍኒ ግሪሻም ፕሬዚደንት ትራምፕ በሁሉም ነገር ጸጸታለሁ ስላሉት ሲያብራሩ አባባላቸው ትክክለኛ አረዳድ አላገኝም ብለዋል። ፕሬዚዳንቱ ይጸጸተኛል ያሉት በቻይና እቃዎች ላይ የጣሉትን የቀረጥ ጭማሪ በበለጠ ከፍ ባለማድረጋቸው ነው ብለዋል። በመጨረሻም በትግራይ ክልል ነሐሴ 16 2011 ጀምሮ ለሶስት ቀናት በድምቀት ሲከበር የሰነበተው የአሸንዳ በዓል ማጠናቀቂያ። ትላንት በመቀለ ባሎኒ ተብሎ በሚጠራ ስታዲየም መርሃ ግብር ተካሂዷል። በዓሉ በሁሉም የትግራይ አካባቢዎች የተካሄደ ሲሆን በተለይ በመቀለና አብይ አዲ ከተሞች በልዩ ድምቀት ተከብሯል። የትግራይ ዘጋቢያችን ሙልጌታ አጽብሃ ዝርዝር ዘገባ ልኮልናል። የአሸንዳ በዓል በትግራይ ክልል ነሐሴ 16 2011 የጀመረ ሲሆን ለሶስት ቀናት በድምቀት ከተከበረ በኋላ ትናንት በመቀለ ባሎኒ ተብሎ በሚጠራ ስታዲየም የመዝጊያ መርሃ ግብር ተካሂዷል። በባህላዊ ጌጣጌጥና ባህላዊ ልብሶች የተዋቡ ሴቶች በአሸንዳ ዜማ ታጅበው በዓሉን አክብረውታል። በትናንትናው የመዝጊያ መርሃ ግብር የተገኙ በምክትል ርዕሰ መስተዳድር ማዕረግ ትግራይ ክልል የከተማ ልማት ንግድና ኢንዱስትሪ ቢሮ ኃላፊ ዶክተር አብርሃም ተከስተ የአሸንዳ በዓል ደምቆ እንዲከበር ደቀ ሸንዳ ወይም የአሸንዳ ልጆች የሚያበረክቱት አስተዋጽኦ ትልቅ ነውና ምስጋና ይገባቸዋል ብለዋል። በዓል አሸንዳ ትግራይ በዓልና እዩ ፍሉይ ባህሊ አሸንዳ ትግራይ ዝበለጸ የተኣሳስረና እምበር ኣየፈላለየናን ኢሎም፣ የትግራይ አሸንዳ በዓል በዓላችን ነው ልዩ ባህል የትግራይ አሸንዳ በበለጠ ያስተሳስረናል እንጂ አይለያየንም ብለው ለትግራይ ህዝብ አክብረው ከአማራ ክልል በተለይ ከሰቆጣ፣ ከደቡብ ህዝቦች ክልል፣ ኦሮሚያ፣ ቤንሻንጉል ጉምዝ፣ ከአፋር፣ ከአዲስ አበባና አካባቢያ እንዲሁም ከኢትዮጵያ ሌሎች አካባቢዎች ከኛ ጋር በዓል ያከበሩ ወንድሞቻችን ትልቅ ክብር አሳይተውናልና እናመሰግናለን፣ ክብር ይስጥልንም እንበላቸው። ኢትዮጵያ ሀገራችን አቅፋ የያዘቻቸውን የተለያዩ ባህሎች በእኩልነትና ነጻነት ካስተናገድናቸው የህዝቦች አንድነት በበለጠ የሚያቀራርቡና የሚያስተሳስሩ ለሀገራችን እድገት ልዩ ጸጋ ሆነው የሚያገለግሉ መሆናቸው የዘንድሮ አሸንዳ በዓል አሳይቶናል ነው ያሉት። የዘንድሮ የአሸንዳ በዓል በህዝቦች መካከል የቆየው የአንድነት ሰላምና ልማትን ይበልጥ እንዲጎለብት በሚያንጽ በሚያንጸባርቅ መልኩ ተከብሯል ብለዋል። የአሸንዳ በዓል ባህላዊ ይዞቱን በመጠበቅ በዩኔስኮ ለማስመዝገብ እየተደረገ ያለው ስራ ተጠናክሮ እንደሚቀጥልም ዶክተር አብርሃም ተከስተ ተናግሯል። በዓሉም ለኢኮኖሚ ጥቅም ለመዋል ሊሰራ እንደሚገባን የተናገሩት በዓል አሸንዳ ከምት ተጀሚሩ ዘሎ ባህላዊ ትውስቱ ሒዙ የአሸንዳ በዓል ተጀምሮ እንዳለው ባህላዊ ይዞቱን ጠብቆ ደምቆና ተውቦ እንዲከበር የሁላችን ጥረት ይጠይቃል። በተለይ ደግሞ የዚህ በዓል ባለቤት የሆናችሁ የአሸንዳ ልጆች ይህ ባህላዊ በዓል ተውቦና ባህላዊ ይዞቱን ጠብቆ እንዲሄድ የተለየ ኃላፊነት አላችሁ ነው ያሉት። የክልሉ ባህልና ቱሪዝም ቢሮ ኃላፊ ወይዘሮ ብርክቲ ገብረ መድህን በበኩላቸው በዓሉ በተባበሩት መንግስታት የትምህርት፣ የሳይንስና ባህል ድርጅት ወይም ደግሞ ዩኔስኮ ለማስመዝገብ የተጀመረውን እንቅስቃሴ ለማሳካት ልጃገረዶች ጥቃቅን የሚመስሉ ባህሉን ከሚበርዙ አለባበስና ድርጊቶች ራሳቸውን እንዲጠብቁ ጠይቋል። በዓሉ በድምቀት እንዲከበር፣ በሰላማዊ መንገድ እንዲጠናቀቅ ላደረጉ የመገናኛ ብዙሀን ተቋማት፣ የጸጥታ ኃይሎች፣ የኪነጥበብ ባለሙያዎችና ሌሎች አካላት የምስጋና ምስክር ወረቀት ተሰጥቷቸዋል። የአሸንዳ በዓል በትግራይ ክልል አሸንዳ ማሪያ አይንዋሪ በመባል ይታወቃል። አይንዋሪ ነሐሴ 24 በአክሱም ከተማ የሚከበር በዓል ነው። ለአሜሪካ ድምፅ ሙልጌታ ጽበሃ መቀለም። አድማጮች የሰዓቱን የዓለም ዜና አስቀድመን ለራዲዮ መጽሔት ዝግጅታችን ተመልሰናል። የለመደ አፍ ተመልሻለሁ ልበል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አቀናባሪ የንጉሡ ታምሬ ነው። አሁን በረራው ጀምሯል። የመክፈቻውን ስልት እናስከተል ሞ አንዳንዶቻችን በሩቁ በምንከታተለው ምን ልታዘዝ በተሰኘው ተከታታይ የቴሌቪዥን ድራማ ለዛዋ አንዳንዴም ግሩም ድምፃዊነቷን በሚያሳብቀው እንግርግሯ ነው የምናውቃት ገራገርን የተጫወተችልን ዘቢባ ግርማ እናመሰግናለን። አሁን ወደ ቀዳሚው ዝግጅት ነው የምናመራው። አድማጮች፣ ማኅበራዊ ሥራ ፈጣሪነት የምሽቱ መጽሔት ወግ የሚደራበት ጭብጥ ነው። እንግዳችን አቶ ክብረት አበበ የአዲስ አበባው ጠብታ አምቡላንስ መስራችና ባለቤት ናቸው። ወደ ወጋችን እናምራ። አቶ ክብረት ጠብታ የተሰኘ የማህበራዊ ስራ ፈጣሪ ድርጅት ይመራሉ። ማህበራዊ ስራ ፈጣሪነት በጽንሰ ሀሳብም በሀሳብም ደረጃ እንግዳ ነውና እስኪ መጀመሪያ ስለዚህ ጽንሰ ሀሳብ እንነጋገር። ምንድን ነው ማህበራዊ ስራ ፈጣሪነት? ከሌሎቹ የስራ የንግድ ዘርፎች እንደምን ይለያል? ማህበራዊ ስራ ፈጣሪነት ማለት ማህበራዊ ችግሮችን በቢዝነስ ሞዴል ለመፍታት መሞከር ነው። ማህበራዊ ችግሮች በቢዝነስ ሞዴል ሲፈቱ የሚያመጡት ለውጥ ቀጣይነት ያለው ለውጥ ነው። ዘለቄታ ይኖረዋል። ዘለቄታነት ያለው እንግዲህ እንደሚታወቀው በአፍሪካ ብሎም ኢትዮጵያ ማህበራዊ ችግሮችን የንፈታበት መንገድ ሁለት ነው። አንዱ ማንኛውንም ማህበራዊ ችግር መንግስት እንዲፈታልን እንጠብቃለን። ሕክምና ማህበራዊ ችግር ነው። ትምህርት እንደሱ ነው። ብዙ ችግሮች አሉ። በተለይ ኢትዮጵያ በማህበራዊ ችግር ብዙ ችግሮች አሉ። ብዙ ችግሮች አሉ ማለት ደግሞ ብዙ እድሎች አሉ ማለት ነው። እንደ ስራ ፈጠራ ችግሮችን ወደ እድል የመቀየር ሀሳብ ነው። አዎ ትልቁ ነገር እሱ ነው። ስለዚህ እንደ ምሰሶ ማህበራዊ ችግሮችን በማህበራዊ በቢዝነስ ሞዴል የሚፈቱ ድርጅቶች አሏቸው። አንደኛው ልንፈታ ያሰብነውን ችግር በቀጣይነት መፍታት ነው። አንድ ጊዜ ተደርጎ የሚያበቃ አይደለም። ዘለቄታ እንዲኖረው ዋስትና እንዲኖረው ይፈለጋል። አሁን እንግዲህ ብዙ ችግሮች ዘለቄታነት ችግር ነው እየገጠመን ያለ ነው። አሁን አንድ ሰው ኢትዮጵያ ውስጥ ሀሳብ ቢኖረው እንግዲህ፣ ሁሉ ነገር መሰረት ሀሳብ ሀሳብ ሳይሆን ምንም ነገር ሊመጣ አይችልም ወደ ፕራክቲስ። ስለዚህ ሀሳብ ቢኖረው በሁለት መልኩ ነው ያንን ሀሳብ ሊተረጉ የሚችለው በተለይ ወጣቶች አንደኛው ያንኑ ሀሳብ አላተርፍበትም ብሎ ሰርቪሱን ግን እሰጣለሁ፣ አገልግሎቱ እሰጣለሁ፣ ፕሮዳክቱን እሰጣለሁ ለህዝቡ ግን ትርፍ አልፈልግበትም ብሎ ነን ፕሮፊት ትርፍ የማያመጣ ያልቆመ ሆኖ ኤንጂኦ ሆኖ ያንኑ ማህበራዊ ችግር ለመፍታት መሞክር ነው አንዱ አካሄድ። ሁለተኛው አካሄድ ፕሮፊት ማክሲማይዜሽን ወይ ደግሞ ትርፍን አጋብሳለሁ የሚል አካሄድ። ስለዚህ ሁለቱም ጽንፍ ላይ ነው ያሉት። መሀል ላይ የምንመጣው መሰረታዊ ትኩረታችን ያንን ማህበራዊ ችግር በቋሚነት በቀጣይነት መፍታት ነው። ለፈታ ነው ማህበራዊ ችግር ደግሞ ደሞዝ እንፈልጋለን፣ ሊከፈለን ይገባል። በተከፈለን ግፍያ ደግሞ በቀጣይነት እንፈተዋለን፣ እኛም የተሻለን ሰዎች እንሆናለን። ሲጀመር አንድ ኢንተርፕረነር የራሱን ህይወት ይለውጣል። ከዛ በኋላ ደግሞ የሌሎችንም የሌሎችንም ህይወት ስራ በመፍጠር ሰዎች ህይወት ይለውጣል ማለት ነው። ስለዚህ ትልቁ ነገር ማህበራዊ ስራ ፈጠራን ከሌላ ስራ ፈጠራ የሚለየው ሊፈታ ያሰበው ችግር ለብዙ ሰው በቢዝነስ ሞዴል ሊፈታ አይችልም ብሎ ቢያስብም በቢዝነስ ሞዴል መፍታት ነው። ስለዚህ ሁለት መሰረታዊ ስራዎች ማህበራዊ ስራ ፈጣሪ ይጠበቅበታል። አንደኛው ክፍተቱን ማወቅ ምንድን ያየው ክፍተት የትኛውን ማህበራዊ ችግር ነው መፍታት እየሞከረ ያለው። ሁለተኛው ሊፈታው ላሰበው ችግር ደግሞ ቢዝነስ ሞዴል ማዘጋጀት አለብን። ስለዚህ እነኝህ ሁለት መሰረታዊ ነገሮች ካዘጋጀ እንደ ኢትዮጵያ ባለ አዳጊ ሀገር ድህነት በበረታበት ሁሉንም በመንግስት ሁሉንም በንግድ ብቻ አይፈታም ወይንም ደግሞ በበጎ ፍቃድና ለትርፍ ባልቆሙ ተቋማት ብቻ አይፈታም። የሁለቱንም በጎ ነገሮች እናመጣለን የሚል ይመስላል ሀሳቡ። አቶ ክብረት ሶሻል ኢንተርፕራይዝ ወይንም ይሄ ማህበራዊ የፈጠራ ዘዴን የንግድ መንገድን ተጠቅሞ ማህበራዊ ችግሮችን መፍታት በሌላው አለም የተለመደ ነው በብዙ መንገድም ይሰራል ኢትዮጵያ ለመሆኑ የቱን ያህል ተለምዷል ምን ያህልስ ተቀባይነት አለው አመኔታስ አግኝተዋል ትልቁ አመኔታም ይመስለኛል አዲስ ነገር ሲተዋወቅ እንደሚገጥመው ፈተና እውነቱን ለመናገር እኛ ስንገልጠው ኢትዮጵያ ውስጥ ያለው የማህበራዊ ስራ ፈጠራ አስተሳሰብ በጣም በጣም ገና በእንጭጭ ነው። ገና እንደተወለደ ህንጻን ነው ነው ብለን ነው የምናስበው። ብዙም ችግር ገጥሞናል። አሁንም ኢትዮጵያ በጣም በሚያሳዝን ሁኔታ ለማህበራዊ ስራ ፈጣሪዎች ምንም አይነት የህግ ማዕቀፍ የላትም። ኢትዮጵያ አንድ ሀሳብ ያለውን ሰው ወይ ትነግዳለ ወይ ትረዳኛለህ ብላ ነው የምትወስደው ቀጣይነት ያለው ለውጥ በቢዝነስ ሞዴል አመጣለው የሚል ሰው እንደ እብድ ነው የሚታየው። እኔም እንደ እሱ ነው እንግዲህ በ2008 የኔ ሰርቪስ ስጀምር ማህበራዊ ችግር ነው ያየሁት፣ በቢዝነስ ሞዴል ነው ለመፍታት የሞከርኩት። እዚህ ውስጥ ብዙ ችግሮች ገጥመውናል፣ ግን ችግሮች ገጥመውናል ማለት እንግዲህ ቅድም ልለ እንደፈለግኩት እኛ ከመረዳት አስተሳሰብ አስተሳሰቡ ነው የሚገለን ወተን ወደ መስራት አስተሳሰብ ሰርቶ ወደ መለወጥ አስተሳሰብ ራስንና ሀገርን በተለይ ወጣቶችን የተሻለ ወደ ማድረግ አስተሳሰብ የማምጣት ትልቅ መንገድ ነው። ይሄ መንገድ ምንም ችግር ሳይገጥመው ይሄ በስጋጃ ላይ ይሄዳል ብላል አንጠብቅም። እኔ ለምሳሌ ማህበራዊ ስራ ፈጣሪ መሆኔን አላውቅም። በ2008 ማህበራዊ ስራ ፈጠራ የሚባል ነገር አለ ብዬ አላውቅም። ከዛ በኋላ ነው ስራው በሚያመጣው ነገር ማህበራዊ ስራ ፈጠራ ምን እንደሆነ የተማሩ ሄዱ የተማርነው ነው ሄድ ነው ና ኢትዮጵያም ምንም አይነት ፖሊሲ ወይ የህግ ማዕቀፍ የላትም። ግን ሊኖራት ይገባል። ምክንያቱም ኢትዮጵያ ማህበራዊ ችግሮችን ብቻ ብንወስድ በጣም ትልቅ ለወጣቶች፣ ለዜጎቿ ችግሮችን ወደ ኦፖርቹኒቲ ለውጣ የተሻለች ሀገር ልትሆን የምትችል የመቶ አስር ሚሊዮኖች አገር ነች። ስለዚህ እንዴት ነው የምናየው ነው ችግሩንና ለእኔ የላትም። ግን ኢትዮጵያ በሚገኘው የብሪቲሽ ካውንስልን በዚህ አጋጣሚ ማስመስገን እፈልጋለሁ ከዛሬ አራት አምስት ዓመት በፊት ማህበራዊ ችግር የመፍታት ፕሮጀክት ይዞ መጥቶ በጣም ትልልቅ ስራ ለመስራት ተሞክሮ ጥናቶች ተደርገው። እንግዲህ እንደምታውቀው ለችግሮቹ መፍቻ መሰረቱ ጥናት ነው። አንድ ችግር ካልተጠና መልስ ማምጣት አይቻልም። የተጨበጠ እውቀት ሲኖር ነው ስለ ችግሩም ስለ ራሱ ስለዚህ በመጀመሪያ የተደረገው ነገር ምንድን ነው ኢኮሲስተሙ እንዳለ ሁኔታ ምን ይመስላል በኢትዮጵያ ኮንቴክስት እንዳልኩት አውሮፓ፣ አሜሪካ በማህበራዊ ስራ ፈጠራ ብዙ ታሪኮች አሉ። እያንዳንዱ ኢንዱስትሪ ውስጥ ሁሉ ነገር ፒውርሊ ገንዘብ አይደለም፣ ሁሉ ነገር ገንዘብ መቀባበል አይደለም። ብዙ ሰርቪሶች ታገላሉ። በጣም በጣም አስፈላጊ ሰርቪሶች ከገንዘብ ጋር ግንኙነት የላቸውም። አንዳንዴ ይሄ ማለት ግን ወጪያቸውን አናላይዝ ማድረግ የለብንም ማለት አይደለም። ስለዚህ እንደነዚህ አይነት ችግሮች እንዴት ነው ምንፈታው ብሎ አለም። ብዙ ታሪክ አለው ማህበራዊ ስራ ፈጣሪ ትራንስፖርቴሽን ላይ፣ የቤት ነገር ላይ፣ መንገድ ላይ፣ ግብርና ላይ፣ አይቲ ላይ፣ ጤና በተለያዩ ዘርፎች። ስለዚህ በዛ ጥናት መሰረት ጥናቱም የመለከተው ወደ 55 ሺህ አካባቢ ማህበራዊ ችግርን ለመፍታት የሚሞክሩ በቢዝነስ ሞዴል ይፍቱ አይፍቱ፣ ገና በደንብ ጥናት ያስፈልገዋል። ግን ማህበራዊ ችግሮችን ለመፍታት የተቋቋሙ ድርጅቶች ከሶስት አቅጣጫ ኢትዮጵያ ውስጥ እንዳሉ ነው ጥናቱም የመለከተው። እነዚህ አንዱ አቅጣጫ በመንግስት እንግዲህ እንደምታውቀው ኢትዮጵያ ውስጥ መንግስትን ለሁሉም ነገር ተጠያቂ ነው የምናደርገው። መንግስትን በጣም ደስ ይለዋል እንዲህ ስንለው ቢሰራውም ባይሰራውም። ስለዚህ ብዙ በመንግስት የሚዋቀሩ ማህበራዊ ችግሮችን ለመፍታት የሚሞክሩ ድርጅቶች አሉ፣ ጥቃቅንና አነስተኛ ጭምር ማለት ነው። ሌላው ቀላል የማይባለው ቁጥር ደግሞ ነን ገቨርንመንታል ኦርጋኒዜሽን ወይ ደግሞ ትርፍ የማያተርፉ መንግስታዊ ያልሆኑ ድርጅቶች ብዙ ስራ ሰርተዋል። ኢትዮጵያ ውስጥ የሰሩ ስራ እኛ ደግሞ የምንጠይቀው በፕራይቬት ኦርጋናይዘር በቀጣይነት ፈተውታል ወይ ብለን የምንጠይቀው ጥያቄ ነው። ስለዚህ እነሱ ሲወጡ ይቋረጣል የሚል ነገር አለ። ስለዚህ ሁለተኛዎቹ እነሱ ናቸው። ትልቅ ስራ ሰርተዋል። ይህን ጥናት ሪኮግናይዝ አድርጋቸዋል። ሶስተኛው እኛ ነን። በግልድ አንዳንዱ በግልድ ሶል ፕሮፕራይተርሽፕ ማለት ነው። እኔ የተነስቼ ድርጅት መክፈት ማለት ነው። ወይ ደግሞ ሼር ካምፓኒ ወይ ደግሞ ፕራይሜት ሊሚትድ ካምፓኒ አድርጎ ሊፈቱ ያሰቡት ችግር ግን የገንዘብና የሰርቪስ የገንዘብና የፕሮዳክት ትራንዛክሽን አይደለም። በውስጡ ብዙ ነገር አለ። አንድ ሰው እንደኔ አይነት ሰው ተነስቶ በአምቡላንስ ህይወቱ በትንሽ ደቂቃ ውስጥ ሊጠፋ የሚችልን ሰው ከአንድ ቦታ ወደ ጤና ቦታ አድርሶ ህይወቱ ቢድን ያ ሰውዬ ስንት ነው? እንደው ዝም ብለን ተነስተን ይሄንን ሰው ዋጋው ይሄ ነው ማለት እንችላለን እውነት ዓለምስ እንደዚህ አይነቱን ችግሮች የፈታው በእንደዚህ አይነት ዋጋ ድርድር ነው ወይ የሚሉ ጽንሰ ሀሳቦችን እኔን በደንብ ስለማውቀው ለምሳሌ እነት አቀረብኩ እንጂ። አንድ ልጅ አንድ ህጻን ቢቀነጭርና እንዳይቀነጭር ብታረገው በኒውትሪሽን አንድ ህጻን ትክክለኛ ትምህርት እንዲያደርግ ብታረገው እኔ ጋ ፋውንዲንግ ሜምበሮቹ እንግዲህ አሁን የኢትዮጵያ ማህበራዊ ስራ ፈጣሪዎች ፕሬዚዳንት ነኝና እኔ ጋ ያሉትን ማህበር አለን ቅርቤ ያሉትን ሰዎች ፕሮጀክት ነው መነግር። አንድ ህጻን ልጅ እንዲማር ብታደርገው ያ ህጻን ስንት ነው ካንዊሳ እንዲህ ማለት እንችላለን። ይሄ ልጅ ይሄን ያለው። አንድ ልጅ በንጽህና እንዲኖር ብታደርገው፣ ሳኒቴሽን ላይ የሚሰሩ ማህበራዊ ስራ ፈጣሪዎች አሉ። ስለ አይን ብቻ ቢሰሩ ቀላል የማይባሉ ሰዎች በተራ ሳሙና ማጣት የአይን ብርሃናቸውን ያጣል። እንዳያጡ ብታደርግ ምን እያረክ ነው? ያንን ይሄ ይሄን ያለው ብለህ ማስቀመጥ ትችላለህ ወይ ቤት ውስጥ የቀሩ ሰዎች ወይ ደግሞ የአካል ጉዳት የደረሰባቸው ሰዎች በቀላሉ ትራንስፖርቴሽን አክሰስ እንዲያደርጉ ብታደርግ፣ ቤት ውስጥ መጥተው እንዲታከሙ ብታደርግ፣ ይህንንስ እንዴት ነው ትመዝኑ? በቀላሉ መመዘን ይቻላሉ። ስለዚህ ሶስተኛዎቹ ሲደራጁ የተደራጁት የራሳቸውን ኢንቨስትመንት ኢንቨስት አድርገው እንግዲህ፣ አንዱ ሌላው የማህበራዊ ስራ ፈጣሪ እንደ ማንኛውም ስራ ፈጣሪ ሪስክ ተይከር ነው። ሪስክ ሳይወስድ ስራ ፈጣሪ ነው። ሌላ በሌሎች ሰዎች ገንዘብ እናንተን ረዳችኋል ያለው ሰው ከሪስክ ጋር ምንም አይነት ግንኙነት የሉ። ሊያዋጣ ላያዋጣ ይችላል። ሊያዋጣ ይችላል ግን ሪስክ ካልኩሌት ይደረጋል። በዛ ካልኩሌሽኑ መሰረት ያ ስራ ፈጣሪ እዛ ውስጥ ገብቶ የሚሰራው ስራ ነው እና ሶስቱ ናቸው የተጠኑት። ሀምሳ አምስት ሺህ ማለት ቀላል ነገር አለ። እነዚህ ድርጅቶች ናቸው፣ እነዚህ ግለሰቦች አይደሉም። እና ወደ ሀምሳ አምስት ሺህ የሚሆኑ ማህበራዊ ስራ ፈጣሪዎች ኢትዮጵያ ውስጥ አሉ ተብሎ ነው። እንግዲህ በጽንሰ ሀሳብም ደረጃ ኢትዮጵያ ውስጥ በተግባር የሚሰራውንም ነገር እያጣቀሱ ነው ያስረዱን የወቅቱ የማህበሩም ፕሬዚዳንት። መሆኑ ይበልጥ ገፋ አድርገን እንድንወያይ ይረዳል፣ የሌሎችንም ድርጅቶች እንድንመለከት። ነገር ግን አሁን እኔ ስለበተለይ ጠብታ የእርሶ ድርጅት የሚሰራውን ነገር ሳስብ የአምቡላንሶቹ ድምጽ እየተሰማኝ ነው። ቀድሞ በመንግስት ደረጃ ብቻ የሚታወቅ ወይም በሕክምና ተቋማት አልፎ አልፎ ህሙማንን የራሳቸውን ህሙማን ያጓጉዙ ከሆነ ነው እንጂ በመንግስት ደረጃ የሚወሰድ በጣም እሱም ውሱን የሆነ የአምቡላንስ አገልግሎት ነው ኢትዮጵያ ውስጥ ይታወቅ የነበረው። እና ይሄ ሀሳብ እንዴት መጣ የሚለው ምናልባት ወደ ግል ስራ እርሶ የህክምና ባለሙያ ኖት እንዴት ይህ ሀሳብ ተጠነሰሰ ከማህበራዊ የስራ ፈጣሪነትም ይልቁንም ደግሞ የአምቡላንስ አገልግሎትን የድንገተኛና አስቸኳይ ስራን የሚጠይቅ እርዳታ እንዴት መጣለት ምን ቀሰቀሰ ይሄን እስኪ ያጫውቱን ስለሱ በጣም አመሰግናለሁ ከጥያቄዎች ሁሉ በጣም ወደው ጥያቄ ይሄ ነው አዲስ አበባ ነው የተወለድኩት አባቴ የኮሪያ ዘማች የነበረ ወታደር ነበር ለሀገሩ ሶስት አራት ጊዜ ደጋግሞ የዘመተ ብዙ በጣም ኃላፊነት የሚሰማኝ ዜጋ እንደሆን አድርጎ ነው አባት ያሳደገኝ። ወደ አስራ ሁለት ወንድምናቶች አሉኝ። ኮሪያ ሰፈር የሚባል ሰፈር ነው ያደግኩት። ከዛ ኤለመንተሪ ህብረት ፍሬ የሚባል ትምህርት ቤት፣ እነዚሁ ለኮሪያ ዘማቾች የተቋቋመ ትምህርት ቤት ነው። ከዛ በኋላ ደግሞ ኮካበሰ ሀይ ስኩል ጨርሼ ጅማ ጤና ሳይንስ ነው ለነርስነት ትምህርት የገባሁት። ጥሩ ተማሪ ነበር። ከዛ በነርስነት ጨርሼ ጊኒር የሚባል ገጠር ውስጥ ነው የሰራሁት አንድ አምስት አመት ያህል በነርስነት ከዛ ወደ ጥቁር አንበሳ ሆስፒታል ዝውውር አግኝቼ ወደ ጥቁር አንበሳ መጣሁና አንድ አመት ጥቁር አንበሳ ከሰራሁ በኋላ አንስቴዚያ ትምህርት ቤት ገባሁ። በጣም ከምወደው ጋር ሕክምናን ወደዋለሁ። ስለዚህ አስራ ሰባት አመት ያህል በማደንዘዣ ሕክምና ማደንዘዥና አንስቴዚያ ምን ያህል እንደሚቀራረቡ አስቸጋሪ ነው። ኋላ ላይ እንጫወታለን። ስለዚህ በማደንዘዣ ሕክምና አስራ ሰባት አመት ሰራሁ። ያየሁት ክፍተት ከአደጋ ቦታ ወደ ሆስፒታል ያለው ክፍተት ነው። እኔ በኋላ ላይ ነው ራሴን እንግዲህ አሁንም ገና ራሴን ኤክስፕሎር እያረግኩ ነው የፈለግ ነው። እና በዛ በእኔ ራሴ ፍለጋ ውስጥ እንዳየሁት ነገር ሁሉ ቦታ ሲሄድ ይህን ሰርቪስ ወይ ይህንን ፕሮዳክት እንዲህ ቢያደርጉት ብዬ የምለው ነገር አለኝ። እንዲህ ብናደረግ እኮ የተሻለ ሰርቪስ እንሰጣለን እላለሁ ማለት ነው። ጥቁር አንበሳ ምስሰራ እንዲህ ብ እንዲህ ብናደረግ ብዬ እናገራለሁ። እና ስራፍ የመፍጠር አስተሳሰብ አለኝ ማለት ነው። ከዛ ያው ጥቁር አንበሳ ሰራ ብዙ ጊዜ ማታ ማታ የምሰራለሁ ቀን ቀን የምሰራለሁ። ስለዚህ ስድስት ኪሎ ዩኒቨርሲቲ ደግሞ ገብቼ በሶሻል ሳይንስ የመጀመሪያ ዲግሪ ወስጃለሁ። አንዱ ሁለት ሶስት ኮርስ ወደ ስራ ፈጠራ የሚገፋፋ ኮርሶች ናቸው። ስለዚህ እዛ ላይ ያለውን ክፍተት አየዋለሁ። ለምሳሌ አንድ ሰው ትንፋሽ አቶ ፖስታ ቤት ጋር የመኪና አደጋ ቢገጥመው ወይ ልቡን ቢያመው ጥቁር አንበሳ ለመድረስ ምንም አይነት ፈጥኖረትን ነፍተ ይህን ቁጥር ደውዬ ይሄ ሰርቪስ ይመጣልኛል የሚለው የለምና በየቀኑ በማለት በሚቻል ሁኔታ የድንገተኛ በሽተኞችን አንዳንዴ ወደ ተመላላሽ ሕክምና እየተጠራን አንዳንዴ ኦፕሬሽን ቲያትር ድረስ እያመጡልን ለመርዳት እንሞክር ነበር። የማደዘዣ ሕክምና አንዱ ስፔሻሊቲው የክሪቲካል ኬር ማኔጅመንት ማለት መተንፈስ የማይችሉ ሰዎች እየደግሞ ያሉ ሰዎች ትንፋሽ መቀበል፣ ትንፋሽ መስጠት አንዱ ስራችን ስለዚህ ሁልጊዜ አጠገቢ ያሉትን ትልልቅ ሐኪሞች እግዚአብሔር ረድቶኝ ከፕሮፌሰር አስራት በታች ያሉ ትልልቅ ሐኪሞች ጋር ስራ ለመስራ ችዬ። ያለው እጠይቃችኋለሁ፣ እንዴት አንድ ሰው ሳይተነፍስ እኛ እዚህ እየጠበቅን ሊቀጥል ይችላል? ስል እኮ ያንተ ስራ አይደለም፣ አንተ ዝም ብለህ ማደንዘዣን ነው መስጠት ያለ። እንደምታውቀው ደግሞ ስራ መፍጠርና አውት ኦፍ ዘ ቦክስ ማሰብን አናበረታታ። ስለዚህ ሁልጊዜ እንደሱ ይባላለሁ። ስለዚህ ማጥናት ጀመርኩ። ምን ይመስላል? የድንገተኛ ህክምና አገልግሎት የኢትዮጵያስ ታሪክ ምንድን ነው የሚመስለው? መቼ ነው ቀይ መስቀል ይህን ሰርቪስ የጀመረው? በደንብ አድርጌ በአግራውንድ ከወሰድኩ በኋላ የመኪና አደጋን ብቻ እንኳን ብንወስድ እንግዲህ፣ ብዙ አደጋዎች አሉ ኢትዮጵያ ውስጥ። ግን የመኪና አደጋን እንኳን ብቻ ብንወስድ መቶ ዘጠና አራት ሞት በየአስር ሺው መኪና ነው። ይሄ ማለት ይህን ቁጥር ከጃፓን ጋር እናስተያየው። እንግዲህ የምሞት ምክንያት መኪና አደጋ ነው ካል ከእኛ ይልቅ ጃፓናዊ ነው ምክንያቱም ጃፓን ውስጥ መኪና ይዞ ታኒሾ አይደለም መኪና ማንም ሰው የሚኖረው ነገር ነው። እኛ ጋር ከአንድ ሚሊዮን በታች ያለ መኪና ነው የሰው ሁሉ ድሪም ደግሞ መኪና እንዲኖረው ነው። ስለዚህ በዚህ ውስጥ ደግሞ ጃፓን ውስጥ አንድ ሰው ለመሞት ሀያ ሺህ መኪና መንገድ ላይ መውጣት አለበት። በወጡ አስር ሺህ መኪናዎች ግን መቶ ዘጠና አራት ሞትን እናስተናግዳለን ኢትዮጵያ ውስጥ። ስለዚህ ይሄ የማይቀራረብ ቁጥር ነው። የሚያሳዝነው ደግሞ ከዚህ ውስጥ በእኛው በጥቁር አንበሳ ሆስፒታል ሐኪሞች የተጠናጠናት አራት ፐርሰንቱ ብቻ ናቸው። በአምቡላንስ የሚመጡት ዘጠና ስድስት ፐርሰንቱ በታክሲ ወይ በራሳቸው መኪና የሚደርሱ ናቸው። ህይወት የማዳን ስኪል ይሄ ደግሞ ሌላው ፓራዶክስ ነው። ከአቶ ክብረት አበበ ጋር የያዝነውን ወግ ጀመር አደረግን እንጂ አልቋጨንም፣ በሌላ ጊዜ እንመለስበታለን። i right. ቀደም ብዬ ካስተዋወቅኳችሁ ቅንብሮች አንዱ ወደ ሆነው ዝግጅት ነው የምናመራው። ወደ ምዕራብ ዩናይትድ ስቴትሷ የሎስ አንጀለስ ከተማም ይወስደናል። እንግዶቹ እንግዶች አይደሉም፣ የምታውቋቸው ናቸው። በኢትዮጵያ ጉዳዮች በሚያደርገው የነቃ እንቅስቃሴ የሚታወቀው አርቲስት ታማኝ በየነ እንዲሁም ጡረታ መውጣት ሳይሆን ረዘም ያለ እረፍት ከመውጣት ይቆጠርልኝ አለው። ማን ነበር አሁን የሙያ አጋሬ የቀድሞ ባልደረባዬ የቀድሞ ለመባል በቃ ማለት ነው፣ እስካለፈው ሀምሌ ሀያ አራት ድረስ የራዲዮ መጽሔት አዘጋጅ የነበረው ልቀጥል። መልካም ነው፣ መልካም ነው። አዲሱ አበበም በመስመር ላይ ነው። እንኳን ደስ ያላችሁ በሚለው ልጀምር መሰለኝ። ብሮ ደስ ያለን ነው። እኔ እንኳን ደስ ያለህ የሚሉኝ ሰዎች ስለ ጡረታ ሳወራ፣ አረ እንኳን ደስ ያለህ ኮንግራቹሌሽንስ ይሉኛል። እና ለካ ጡረታ እንኳን ደስ ያለህ ይባላል፣ ከንፈር መምጠጥ ነው እንጂ እያልኩ አስብ ነበር። በእውነት ደስ የሚል ነው። ይኸውን አንድ ወር ሊሞ ላይ ነው። ጊዜም በደንብ እየተጠቀምኩበት ነው። ከባለቤቴ ጋር አሁን እንደውም ወደ ቶሮንቶ እየሄድን መንገድ ላይ ነው ያገኘኸኝ። መንገድ ላይ ነው ያገኘኸው። ታማኝም ሌላ መንገድ ላይ ነው ያለኸው። ወደ መጣንበት ወዳገኘዋችሁ ጉዳይ ልሻገር። ካሊፎርኒያ አድርሶ መልሶናል። በቅርቡ በጳጉሜ የኢትዮጵያውያን የመዝናኛና የባህል ማዕከል ለክብር እውቅና በቅታችኋል። የረጅም ጊዜ ስራዎቻችሁን በማህበረሰቡ ያበረከታችሁትን አስተዋጽኦ ከግምት ያስገባ ለክብር የበቃችሁበት መድረክ ነበር። ይህን መሰል ማህበረሰብ ለሚሰጠው እውቅና እንግዳ ባትሆኑም እስኪ ከስሜቱ እንዲያውም እኔና አዲሱ ዛሬ በተለያየ ቦታ ሆነን እንጂ ታማኝ ሌሎችን ለማክበር በምታዘጋጀው ዝግጅት ራስ በታወቅ በተከበርክበት ወይም እውቅና በተሰጠህ ብቻ ሳይሆን ሌሎችን ማክበርን አጥብቀን ባህሉን በምናዋደስበት ዝግጅት ከአዲሱ ጋር ደጋግመን እንጠይቅህ ነበር። ዛሬ እናንተ ናችሁ ለዚያ ክብር የበቃችሁትና፣ እስኪ ስሜታችሁን አጋሩ ለአድማጮች። የለም ታማኝ ቅደብኝ አለንዴቶ ነው። እውነትህን ነው። አሉላ ብዙ ጊዜ አሁን ታማኝ እንደውም ጥሩ ምሳሌ ነው። ሌሎችን በሚያከብርበት ጊዜ እሱንም ስለ ጥረት እናመሰግናለን ለማለት ተሸላሚዎቹን፣ ተመስጋኞቹንም እንደገና ለማመስገን እናቀርባለን እና ገና ቅድም ስንጀምር አንድ ነገር አሳቀኝ። በነገር ላይ እስኪ ድምጻችሁን ልፈትሽ ስትለን ሆይ ድምፅ መፈተሽ ቀርቶብኝ መፈተሽ ጀመርኩ እያልኩ ስጥ ነበር በደስ እና እኔም አሁን ተሸላሚ ሆኜ ለውይይት ስቀርብ ለካ እንዲህ ነው ይገርማል እያልኩ ነበር እና ስሜቱ ቀላል አይደለም። ደግሞ አይተውኝ የማያውቁ ሰዎች አንተ ነህ እንደ ጥሩ ተወጣህ በዚህ ሁኔታ እያሉኝ በማድነቅ ብቻ ለሽልማት ያጩኝ ሰዎች አሉ። ሌላው ሽልማት ደግሞ በቅርቡ የቤተሰብ ስብሰባ አለ። የራስ የቤተሰቦች ትልቅ ስነ ስርዓት አድርገው ሸልመውኛል። እንግዲህ ወደፊት ይቀጥላል ብዬ አስባለሁ። አላ ደግሞ አንተ ሰብሰብ አርገህ ተሸልመኝ ሆናል አላቅም። ስሜቱ ግን በጣም ጥሩ ነው። ሰዎች ምንም ነገር እንደው ለሰራኸው ነገር እውቅና ሰጥተው እግዚአብሔር ይስጥልን ማለት ትልቅ ነገር ነው እና ደስ ብሎኛል። በጣም ደስ ብሎኝ ነው ኤጄ የመጣሁት። ከሁሉም በላይ ደግሞ የእኔ የስራ ባልደረባ የነበረችው ወይዘሮ ፍሬ ገነት አስግድ ሽልማቱን ሰጪ እሷ ነበረች እና ካባ የደረበችልኝ ያቺን ካባ ግን እንደ ቢዣት ቤተክርስቲያን ሳልመጣ ቆጭቶኛል። እና ትልቅ ስሜት ነው የሚፈጥርብህ። ጎሽ እንኳን ሰው በሚወደው መልክ ስራዬ ላይ ቆየሁ ብዬም አስብ ያለሁ እንግዲህ የመቼም ስራዬን ወደውልኝ ነው የሸለሙኝ በሚል ስሜቱ ቀላል አይደለም። ያበረታታል። ምንም ነገር ስራ ምንም ደግሞ በምትሰራው ስራ እንድትቀጥልና በተቻለ መጠን ሰዎችን ለማስደሰት የምትሞክርበት ሁኔታ ስሜት ይፈጥርብሃል ና ቀላል አይደለም አሉላ ስሜቱ ደስ ይላል። በትክክል ሊረዱት የሚቀል ይመስለኛል አዲሱ ምናልባት አሁን በደንብ ጊዜ ያለኝ ለአመታት ያበረከትኩትን ለሽልማት የምታስቡ መሰለፍ ትችላላችሁ፣ ምትል ይመስላል። ላልኩም ጠብቃለሁ። እንዳልከው ደግሞ እንግዲህ እንዳፍህ ይደረግልኝ ይቀጥል ይችላል። እንደ ጠረጠርኩት ተሰለፉ። ጊዜ ያለኝ ብለሃል ሰምተናል። እኔም ታማኝም ታማኝ ወደ አንተ ልመጣ ነው። ከዚህ ቀደም ሌሎች ሽልማቶችን በተቀበልክበት ጊዜ የነበሩ ዝግጅቶችን አስታውሳለሁ። ነገር ግን ቅድም እንዳልኩት ለሌሎች የሚሰጥ ክብር ላይ ለዚያ ትልቅ ቦታ ከሚሰጡ ሰዎች ውስጥ እንደሆንክ እናውቃለን። በርካታ የሚል ገልጸው ይመስለኛል። በተደጋጋሚ የተለያዩ የህይወት ስራዎቻቸው ለማክበር የተደረጉ ዝግጅቶች ዋናው አስተባባሪ ሆነህ እናገኝህ እናናግርህ ነበር። የአንተ ስሜት ምን ይመስላል? እስኪ ንገረን። ያንተንም ያሉላ እንዳልከው በተለይ ሁለታችሁ አዲሱ እናንተ በዚህ ሀሳብ ዙሪያ ይገርመሃል ና አጠቃላይ ቮይስ ኦፍ አሜሪካ አገልግሎት ከጀመረ ወደ ሀያ ዘጠኝ ጊዜ ኢንተርቪው ቀርቤያለሁ፣ ይህን ጨምሮ ማለት ነው። አብዛኛዎቹን ጉዳዮች ሽልማቶችን በተመለከተ ያደረግናቸው ነው። ሁሉንም ማለት ይቻላል ሁለታችሁ ነበር የምታይቁኝ ከታዋቂው የተዋብሰው ከተስፋዬ ለማ ጀምሮ ወጋየሁ ደግነቱ፣ ታምራት ሞላ፣ ለገሰ ተፈራ ሌሎቹን በምናከብርበት ጊዜ አሁን ይሄ ነገር ግን በየአካባቢው ልምድ እየሆነ ኢትዮጵያውያኖች እየተሰባሰቡ በተለያየ ሙያ ዘርፍ ለሀገራቸው ለኅብረተሰቡ አገልግሎት የሰጡ ሰዎች እውቅና እየሰጡ መሄዳቸው በቃ የምንመኘው ነገር እየመጣ ይመስላል። እኔ በተለያዩ ድርጅቶች ተሸልሜያለሁ። ከዛ በላይ ያስደሰተኝ ይሄን የኔ መሸለም ምናምን ሳይሆን አገልግሎት የሰጡ ሰዎችን በህይወት እያሉ አይናቸው እያየ ሳይደክሙ ከመሄዳቸው በፊት ይሄ ነው እንዲለመድ ምኞቴ ነበረኝ እና እሱ ተሳክቶ በማየቴ በጣም ደስ ብሎኛል። ሌላው እዛው ፕሮግራም ላይ እንደተናገርኩት እኔ ከጎንደር የኪነት ቡድን ወደ አዲስ አበባ ከመጣ በኋላ የመጀመሪያውን ኢንተርቪው ከጋሽ ታደሰ ሙሉ ነገር አዲሱ ነው ያደረገኝ። እና ያን ጊዜ እሱ ኢንተርቪው በሚያደርገኝ ጊዜ የምልህ የእውነት ነው፣ የመጀመሪያው የሬዲዮ ኢንተርቪው ስለሆነ እኔ ቤቴ ቁጭ ብዬ ኢትዮጵያ ውስጥ ሁሉም ሰው መስማቱ ገርመኝ በቃ። ያ ኢንተርቪው እንዳለቀ ወደ ከተማ ሲሄድ ከቤት ወጥቼ የነበረኝ ስሜት ሁሉ ሰው በእኔ ጉዳይ የሚነጋገር ይመስለኝ ነበር እና ያ ጊዜ እንግዲህ ከዛ በመነሳት ዛሬ ደግሞ እኔ ከአዲሱ ጋር እኩል ደግሞ ተሸላሚ ሲሆን የፈጠረብኝ ስሜት በጣም ትልቅ ነበር እና የኔን ሳይሆን በአጠቃላይ ከአዲሱ ጀምሮ በሙያቸው አስተዋጽዖ ያደረጉትን መሸለም፣ ማሰብ እና እውቅና መስጠት ለመጪው ትውልድ ምን ተሰራ ለማ የሚለውን እንዲያስብ በቅርብ ያሉትን ደግሞ የሰሩትን ሞት ከመንጠቁ በፊት እያመሰገናቸው እንድናልፍ የሚለውን ነገር ከእኔ ሽልማት በላይ የሀሳቡ ማደግ በየቦታው መጀመሩ አስደስቶኛል ለማለት ነው። አለ መልካም አዲሱ የሆነ ነገር ልታክል የፈለክ ይመስላል። አንድ ሁለት ነገር ላክል። አዲሱ የመጀመሪያ የሬዲዮ ኢንተርቪው አድርጎ በጣም ተገርሜያለሁ ያለው በዚህ እንኳን በብሴል ለባይኖሮ ምን አለ ለማለት አልፏል። ነገር ግን አሁን በሞት ከመነጠቃቸው በፊት የሚለውን ጣማኝ አንድ ነገር መጣብኝ። አንደኛ አሉላ፣ እኔ እናንተ አብረን ሆነን አንዳንድ ታሪካዊ ሰዎች ሳያመልጡን ውያልን በጣም እንጓጓ ነበር። የተወሰኑት ሰርተናል፣ ተሳክቶልናል። ያልተሳካልን እና በቀጠሮ የያዝናቸው ሰዎች አሉ። እነሱን በእውነቱ አሉላ፣ እንግዲህ አደራጥ እየባሃለሁ። ባይሆን እንደው ለማጀብ ዝም ብዬ አብሬ ቁጭ ልል ይችላለሁ፣ በጋራ የምናውቃቸው ሰዎች ሊሆኑ ስለሚችሉ። ሌላ ግን አንድ ሳልናገር ማለት የማልፈልገው ይህ ሽልማት ላይ ሲሄድ እንደዚህን የሚያውቁ ብዙ ሰዎች የታበች፣ የታበች ነበረ እሷ ግን አልቻለችም። በአስችልም እና በትቀርም ግን አንድ ነገር ስታደርግ ነበረ። ስመጣ ቤት ስገባ በጣም ሰርፕራይዝ አርጋኛለች። ይሄ ሰርፕራይዝ የአማርኛ ቃሉ ይጠፋኛል። ብዙ እንግሊዝኛ ቃላት እንዳልተረጎምኩ ሁሉ ይሄ ይጠፋኛል። በጣም አስደስታኛለች። ምን እንዳደረገች ታውቃለህ? አንዲት ቢሮ አለች፣ ቢሮ አድርጌ የምጠቀምባት ግን ምስቅልቅል ያለች ነበረች። እቃውን አውጥታ፣ መጽሐፎችን በወጉ ደርድራ፣ አዲስ ምንጣፍ አድርጋ፣ ቀለም ቀብታ ስገባ በጣም ገረመኝና የኔ ሽልማት ደግሞ ይሄ ነው ብላ አስደስታኛለች። በጣም ድንቅ ባለቤት ነች አለችኝ። በእውነቱ ደጉራ አይደለም ህይወቴ በጣም ይደሰትባታል ና ጥሩ ሽልማት አግኝቻለሁ ከዛች ቢሮ አሁን ፍቅር ይዞኝ እንደም ከእሷ ጋራ ቴሌቪዥን ማየትቼ እዛ ቢሮ የነቁጭ የምለው ና እንዲህ አይነቱም ነገር ገጥሞኛል። በዚህ ሽልማት በዚህ ጡረታ ወቅት ማለት ነው። አዲሱ ሁለተኛውን ነጥብ በሌላ መንገድ አምጥተውዋል ሁሌ እንደሚባለው ለተሳካ ስራ አጋዦች አሉና በተለይ የህይወት አጋር፣ የትዳር የፍቅር ህይወት አጋር ሲሆኑ በቀጥታ የማይመጡ የማይታዩ ነገር ግን ለዛ ያ ሰው ለሰራው ስራ ወይም ለሰራችው ስራ ከጀርባ ሆኖ ያን ሞተር የሚያንቀሳቀሰው ሰው፣ ሁሉን ነገር ለዛ ቢያመች የሚያደርገው ሰው በዚህ ሀገር ባህል ውስጥ ይታወቃል። ብዙ ጊዜ ሊጠራል ስማቸው አብረው ይወደሳሉና ሽልማቱ የቤታችሁም ጭምር ነው። እናንተ ለሠራችሁ ስራ የእነሱን ማስተዋጽኦ አለ በሚል ነው ጀምር አድርገዋል። አዲሱ ላይ አንድ ሁለት ቃላት ወርውረህ ወደ ታማኝ ብንሄድ። አዎ እንደምታውቀው የእኛ ስራ ከወታደር ትንሽ መለስ ያለ ነው። ውጪ ይወስዳል፣ ውጭ ያቆያል፣ ያከርማል። ግን ብዙ ጊዜ እንደ ልምድ ሆኖ ለሶስት ቀንም ለአምስት ቀንም ለሳምንትም ለወር ልሂድ ዘዝን ለይቼ አላስቀርም አጋዥነቷ በጣም ጉልህ ነው። ለእኔ ሪፖርቴን ስጽፍ በጣም ትተባበረኛለች። አንዳንዴ አምሽቼ ምሰራት ወይም ምጽፋት ነገር ካለች የእኛ ስራ እንደምታውቀው ቤት ተከትሎ ይሄዳል እና እዛ ጫር ጫር ሳደርግ አሁን ምን አለ አርሰቁጭ ብለህ ጠዋት ጽቦ ትለኛለች። ጠዋትማ ሄጄ መቅረጫ ይሄ ነው እላታለሁ። እና በጣም ነው የምታግዘኝ። ታዲያ ቀጠሯለኝ ከሰው ጋራ የታመሽህ አልባልም። እንዲህ አይነት አመኔታ የሚጥሉብህ የህይወት አጋሮች ቀላል አስተዋጽኦ አይደለም የሚያደርጉልህ። እና ለእያንዳንዱ የስራ ስኬት አንድ ጎበዝ ሰው አጠገብህ አለ ለሚባለው ትርጉሙ እነሱ ላይ ይጎላል። በእውነቱ በበቂ አመስግኛ አላበቃም። ባለቤት፣ ሌሎች ቤተሰቦችም ይሄን ነገር ይገነዘባሉ፣ ይረዱኛል፣ ያግዙኛል። ግሩም ነው። በህይወት አጋር እገዛ ታማኝ አንተ ነው ተራው። ብዙ ቦታ ተናግሬዋለሁ። ትንሽ ለየት የሚለው በተለይ በፖለቲካ እንቅስቃሴ ውስጥ ስለነበርኩ ብዙዎች በነባ ጊዜው የማይወዱት የሚያስፈራ ከመንግስት ጋር የሚያጋጭ መንግስት በዚሁ ጉዳይ ምክንያት ከእኔ ጋር ቅርቦች ግንኙነት መፍጠር በራሱ እንደሚተላለፍ በሽታ ስለሆነ፣ በተለይም አብረህ በመታየት ብቻ የምትወነጀልበት ስለነበር ብዙ ሰው በሚሸሽበት ትርፍ ገንዘብ ምን የማያመጣ በስሜት በፍላጎት ብቻ የሚደረግ በመሆኑ በዚህ ላይ ልጆች ዘይን ሁሉ ስታደርግ ደግሞ የልጆቹን የዕለት እንቅስቃሴና የቤት ኃላፊነት መሸከም በጣም ከባድ ነበር እና በጣም የፈተና ጊዜ አሳልፍ ያለው በተለይ ደግሞ ሳት ቴሌቪዥንን ካቋቋምን በኋላ ለስድስት ዓመት ያለረፍት በየአገሩ ከአውስትራሊያ ጀምሮ መላው አውሮፓን፣ መላው አሜሪካን፣ ካናዳን ጀምሮ አውሮፓ እየተዘዋወርኩ ሁሉንም ውኬን ማሳልፈው ውጭ ነበር። በዚህ ጊዜ ልጆቹን የቤት ኃላፊነቱን መውሰድ በራሱ ትልቅ ፈተና ነበር እና ይሄን ሁሉ በማደርግበት ጊዜ የቤቱን ኃላፊነት በአጠቃላይ የምትወስደው ባለቤቴ ነች እና ልጆቼን በጣም ጎድቻቸው ነበረ። ደስ ያለኝ አሁን ትልቁ ልጄ ባለፈው ከሃይስኩል ሲመረቅ ባደረገው ንግግር ያደርጋል ብዬ ያላሰብኩት ስለ ሀገርህ እና ለህዝብ ብለህ ስለሆነ ብሎ ሪኮግናይዝ ስላረገ እኔ ደግሞ የሚገባቸውን ነገር ባለመስጠቴ ራሴን እንደ ወንጀለኛነት ስሜት በውስጤ ስላለ እሱ የምረቃት ሁለት እናቱን አመስግኖ እንደገና አባታችን ጊዜም ባትሰጠን ምንም ባታረግ ለብዙ ሰው ስትል ነውና፣ ሳክሪፋይስ ያረከው የሚለውን ነገር ሲናገር በጣም ስሜታዊ ሆኘ ነበር። የቤተሰብ እርዳታና የባለቤትህን ድጋፍ አላገኘህ በስተቀር እንዲህ አይነት ነገር በጣም አስቸጋሪ ነው እና ብዙ መስዋዕትን ትከፍላለች ከምትወደው የሙዚቃ ሙያ ሁሉ ርቃ እኔ የፈለኩትን እንዳደርግ ምክንያቱም ይሄኛው የኔ ስሜት ነበር መጀመሪያ የእኔ ፍላጎት ነው። ልጆቼ በፍላጎት አልተወለዱም። በእነሱ ከተወለዱ በኋላ ማግኘት የሚገባቸው ማግኘት ነው እንጂ ያለባቸው አድገው አስራ ስምንት ከሆኑ በኋላ ነው ሀሳቤን አላማዬን ላስረዳቸው የምችለው ከአስራ ስምንት በፊት ግን ምን እንደማደርግ ለምን ያህል መጣም የሚለውን ለማሳመን አስራ ስምንት ዓመት መጠበቅ ነበረብኝ እና በመጨረሻ ልጄ ግን ስለገባውና ስለተናገረ በውስጤ የነበረውን ሸክ ማቃሉልኛል እና የዚህ ሁሉ መስዋዕትነቱን እኩል የተጋፈጠችው ባለቤቴ ነች እና ምስጋና ይገባታል ለማለት ነው። ታማኝ በነገራችን ላይ የዘገየ ካልሆነ እንኳን ደስ ያለ፣ በሆነቱ ልጅ በቃሉ ሁለተኛ ደረጃ ጨርሶ ወደ ኮሌጅ ገብቷል። ዛሬ እንደውም የምናወራው እሱን ኮሌጅ አስገበታችሁ ላይ ነው። እንግዲህ ከእናንተ ጋር የሚኖረን ጨዋታ መስመሩን ብንቀየርም ጀመረ እንጂ የሚያበቃ አይደለም። ወዲሁም ሽልማት በመቀበል ስራ እንደሚበዛባችሁ ገብቶኛል። በቀጠሮ እንለያይ፣ አሁን ያላችሁበት ጥርፊያ ላይ ነው። አመሰግናለሁ። አልካም በዓል በትንሽቱ ወር ጳጉሜ የተሰየመው የሎስ አንጀለሱ የኢትዮጵያውያን የመዝናኛና የባህል ማዕከል ነው ሸላሚያቸው። ለሶስተኛ ጊዜ በተካሄደው ከአዲሱና ከታማኝ ሌላ ለዘንድሮ የክብር ሽልማት የበቁ የበርካታ ሽልማቶች ባለቤቷ መንበር አክሊሉ ከዚህ ቀደምም ከካሊፎርኒያው የሆሊኔምስ ዩኒቨርሲቲ የክብር ዶክተሬትም የተቀበሉ ናቸው። እንዲሁም አራተኛው ተሸላሚ ግለሰብ አይደሉም፣ ማህበር ነው። የኢትዮጵያውያንና ኤርትራውያን የወዳጆች ማህበር ነው። I'm not going to be able to to to

የአዲስ አበባውን መስኮት መከፈት ለምትጠባበቁ አድማጮቻችን፣ አዎን፣ አሁን ሰዓቱ የንጉሥ የአክሊሉ መስኮት የሚከፈትበት ነው። አሉላ፣ እንደምታውቀው አንድ ሰሞን ፈረቃ ውስጥ አስገብቶን የነበረው የኤሌክትሪክ አገልግሎት ዛሬ ላይ እየካሰን ይመስላል። በል ምን የእሱ ነገር የምናጣው ታዲያ ብርሃን ብቻ ሳይሆን ስራም፣ ምግብም፣ ዜናም፣ ወቅታዊ ጉዳይም ነው። ቪኦኤ በአህዱ 94.3 ላይ ስርጭት መጀመሩ በተለይ ለአዲስ አበቤዎች፣ እንደኔ ላሉ ዜና ተከታታዮች ደግሞ መብራት ሲጠፋ መልካም አጋጣሚ ነው። ሌሎች ብዙዎች ተከታታዮችም አፍርተዋል። ዛሬ ክረምቱ ሳይወጣ ስለ ሶላር ብርሃን አገልግሎት ላጫውታችሁ ፈለግኩ ሶላር ቴክኖሎጂው ጥሩ የመሆኑን ያህል ስርቆት ይበዛበታል በቀላሉ ይሰረቃል በዚህም ምክንያት በሶላር ብርሃን የሚጠቀሙ ሰዎች ሲቸገሩ ይታያል በመንገድ በቤት ለዚህ የኢትዮጵያ ኤሌክትሪክ መብራት ኃይልም ሆነ ጉዳዩ የሚመለከታቸው ክፍሎች መፍትሄ ያገኙለት አይመስልም። ለዚህ እንደ ምሳሌ አድርገን ከአዲስ አበባ አድዋ ድልድይ አካባቢን ከአዲስ አበባ ውጪ ደግሞ ደብረ ዘይትን መጥቀስ ይቻላል። ለሁሉም ሶላር ምንድን ነው? ኢንጂነር ካሳ ወልደሰንበት የቤታ ኃላፊነቱ የተወሰነ የግል ኩባንያ ዋና ስራ አስኪያጅ። ሶላር የምንለው የፀሐይ ኃይል ማለታችን ነው። ሶላር ማለት እስካሁን ድረስ ብዙ ጊዜ የኤሌክትሪክ ኃይል የሚገኘው ወይ በውሃ ኃይል ነው ወይም ደግሞ በናፍጣ የሚሰራ ጀኔሬተር ነው። ወይም በንፋስ ኃይል የሚሰራ ጀኔሬተር አለ። የተለያዩ ጀኔሬተሮች አሉ፣ ኤሌክትሪክን የሚያመነጭ ማለት ነው። እንግዲህ ሁሉ ብዙ ነገር ይፈልጋል፣ ብዙ ገንዘብ ይፈልጋል። በፀሐይ ኃይል ደግሞ የሚያመነጭ ደግሞ ቴክኖሎጂ መጣ። ይሄ ቴክኖሎጂ ያው በውጭ ሀገር ስርቶ በየጊዜው እየተሻሻለ እየተሻሻለ እየተሻሻለ ይመጣና ይሄ ምንድን ነው የፀሐይ ኃይልን ወደ ኤሌክትሪክ መለወጥ ማለት ነው። ስለዚህ ወደ ኤሌክትሪክ ለውጦ ይሄን ኤሌክትሪክ ደግሞ ለመብራት ሌሎችም ሌሎችም ጉዳዮች ድሮ በትንሹ ነበረ የሚታይ። ዛሬ ግን በትልቁ እንዲሁም በሜጋዋት እንደ ትልልቆቹ እንደ የውሃ ሀይል በሚሰራ ጀኔሬተር ያክል የሚሰሩ ናቸው። በገጠሩ አካባቢ ስራችሁን እንዴት አድርጋችሁ ልታስፋፉ ቻላችሁ? እኛ እንግዲህ ስንጀምር መጀመሪያ ስናየው የገጠሩ በኛ ሀገር ብዙ የሀይል ማመንጫዎች አሉ ሀይል ለማመንጨት የሚያስችሉን ደግሞ ለምሳሌ የውሃ ሀይል፣ ንፋሱ፣ ፀሐዩ ሁሉ ነገር አለ፣ ግን አልተጠቀምንባቸውም። ስለዚህ ለምን ከአንዱ ስራችን አናደርገውም ብለን ይህንን የገጠሩንም ህዝብ ከጨለማ ወደ ብርሃን ለምን አናመጣውም በቀላሉ። ስለዚህ ሌላው ዓለም የደረሰበት ነው፣ እኛ ደግሞ ለምን አናዳርሰውም ብለን ይህንኑ የሶላር ጀመርን። ይህን የጀመር ነው በትንሹ ነው። ለምሳሌ መብራት የሚያበራ ቴሌቪዥን የሚያሰራ ቀስ እያለ ደግሞ ፍሪጅም የሚያገዘግዝ ኤር ኮንዲሽን ማለት አየር ማገዝገዣውንም ሁሉ ነገር የሚሰራ በመሆኑ የገጠሩ ሕዝብ ለምን በጪ ለማ ለምን በጪ ሲያልቃል እኛ ምስ ሞክር በዚህ በኩል የሚል ሀሳብ ስለነበረ ጀመር ነው። መልካም ኢንጂነር ካሳ ለሕዝቡ እንዴት አስተማራችሁት? ዘዴውስ እንዴት ነበር? እስኪ እሱን ደግሞ ይንገሩን። ለምሳሌ የኤሌክትሪክ የጥገና ስራዎችን መስራት፣ አዳዲስ ቴክኖሎጂዎችን ወደ ሀገራችን ማስገባት፣ ከነዚህም አንዱ ደግሞ ሶላር ነው። ሶላርን ማስገባት ጀመርን፣ ሰውን አሳየን እንዴት ነው እንደሚበራ። ለምሳሌ ድሮ እኛ ሀገር የሚታወቀው አምፖል ስልሳ ዋት ሰባ ዋት መቶ ዋት ሲባል ነው። እኛውን ስናመጣ ባለ አምስት ዋት ባለ አራት ዋት ስንላቸው ምን አይነት ነው እንደዚህ አይነት ብለው በፍጹም ሊገባቸውም ያልቻለበት ጊዜ ነበረ። ስለዚህ የጨለማ ቤት ሰርቼ እንደ ፎቶግራፍ ማጠቢያ ቤት ማለት ነው። ስለዚህ አስገብቼ ባለ አንድ ባለ አምስት ዋት ባለ አራት ዋት አምፖሎችን አብርቼ እንዴት እንደሚበራ ይሁት ኃይሉን ብዬ እንደዛ በማለማመድ ነው እዚህ ያደረስናቸው ማለት ነው። ከዚያ በኋላ ግን ህዝቡ እየለመደ እየለመደ መጣ። በየ አካባቢው በአንድ አካባቢ በደንብ አድርገን ጠንክር ብለን ገባን፣ ሰውም እየለመደ መጣ። በዚህ ምክንያት ሶላርን እያስፋፋን እዚህ አደረስነው ማለት ነው። አመሰግናለሁ። ለዛሬው ኢንጂነር ካሳ ወለሰንበት። ሶላር እንግዲህ ቴክኖሎጂው እንዲተደክሞበት ነው ሥራ ላይ የሚውለውና ህብረተሰቡ ራሱ ሊከባከበው ይገባል። ዘራፊዎችን የከተማ አስተዳደሮችም እርምጃ ሊወስዱና ሊቆጣጠሩ ይገባል። ለዛሬ በዚሁ ይብቃኝ። የዛሬ 15 ቀን እንገናኝ። የንጉሴን እናመሰግናለን። አድማጮች አሁን በቀጥታ ወደ እናንተ መልእክቶች ከረዥም ጊዜ የፕሮግራሙ ተከታታዮች በኢሜይል የደረሱንን በየተራ ላሰማችሁ። እንደምትገምቱት፣ አዎን፣ ለአዲሱ የሚላኩት የአድናቆት፣ የአክብሮት እና በቀጣዩም የሕይወት ምዕራፍህ መልካም ሁሉ ይግጠምህ የሚሉት የበጎ አሳቢ አድማጮቹ የኢሜይል መልእክቶች አሁንም አልተቋረጡም። ቀደም ብለው ከደረሱን አንድ ሁለቱን ላከታትል። ለተወዳጁ ጋዜጠኛ አቶ አዲሱ ሲሉ የሚንደረደሩት ሲራክ አስፋው ናቸው። ከሮተርዳም ባደረሱን በዚህ የኢሜይል መልእክታቸው ያንተንና የአሉላን የራዲዮ መጽሔት ዝግጅት አልጠግብ ከማለቴ የተነሳ በፖድካስት ጭኜ የወሩን በአንድ ጊዜ ነው ባከታታይ የማዳምጠው። ዛሬ ግን ምን እንዳዳምጥ እንደ ገፋፋኝ በቅጡ ባላውቅም የመጨረሻውን የራዲዮ ዝግጅትህን በቀጥታ በመከታተሌ በጣም ደስተኛ ነኝ። በሕይወቴ ሲሉ ይመለሳሉ ሲራክ። በሕይወቴ የምመኘው አንተን ሊቁን አቶ ንጉሴንና ወጣቱን አቶ አሉላን አንድ ጊዜ በዐይን ማየት ነው። ዋሽንግተን የዛሬ ዘጠኝ ዓመት መጥቼ ሥራ ላይ እንደሆናችሁ ተነግሮኝ ነው እያዘንኩ የተመለስኩት። መቼም እኔ በግሌ ብዙ የበሰሉ የኢትዮጵያና የውጭ አገር ጋዜጠኞችን እከታተላለሁ። ከልቤ ከማከብራቸውና ከማደንቃቸው አንዱ አንተ ወገኔ አቶ አዲሱ ነህ። ላካፈልከኝ ትምህርት ሁሉ አመሰግናለሁ። እግዚአብሔር ያሰብከውን ሁሉ ያሳካልህ። መልካም የጡረታ ጊዜ። ከአክብሮት ሰላምታ ጋር ሲራክ አስፋው ሮተርዳም። ሁለተኛው አድማጫችን ከአዲስ አበባ ነው ያደረሱን። አዲሱ አበበ በጣም የምወደው ጋዜጠኛ ነው፣ በብዙ ምክንያት ይላሉ ማይክ መቅድም የተባሉት አድማጫችን። በብዙ ምክንያት ነው የምወደው። አንደኛው ከልጅነቴ ጀምሮ አባቴ የአሜሪካ ድምፅን ሲያዳምጥ አብሬ እየሰማው እንደ አዲሱና የቅጽል ስም መሆኑ ገርሞኛል ጌታሁን ታምራት እነርሱን ለመሆን እየተመኘው አድጌ የምወደውን ሙያ ከእነሱ ወስጄ ጋዜጠኛ ሆኜ የምችለውንም ለማድረግ እየሞከርኩ ነው። ሌላው ደግሞ ማይክ ይቀጥላሉ። ሌላው ደግሞ አዲሱ የሚያቀርባቸው ዝግጅቶች ሁሉ ጥንቅቅ ያሉ ሲሆኑ በራሱ ስሜት ብቻ የሚመራ አለመሆኑ የሀገሩን የኢትዮጵያን ነገር አጥብቆ በትክክለኛ መንገድ ለማሳየት የሚጥር መሆኑ የሚናገራቸው ነገሮች ሁሉ ቀላልና ግልጽ፣ በዛ ላይ ሰዎችን ሲጠይቅ ከድምፁ የምሰማው ከፍተኛ አክብሮታዊ የሆነው አነጋገሩ፣ አጠያይቁ አንዳንዴም ምናልባት ተሳስቼ ከሆነ እታረማለሁ የሚለው ስነ ስርዓቱ እንዲሁም ሌሎች በቃል ገልጻቸው የሚያቅቱኝ የሚገርሙኝ ምርጥ የጋዜጠኛ መለኪያ የሚያደርጉ ብዙ ነገሮች አሉት። አዲሱ ጡረታ ሊወጣ መሆኑን ስሰማ ታዲያ የደነገጥኩት አደነጋገጥ መርዶ የተነገረኝ ያህል ነበር። ለምን እንደሆነ አላውቅም፣ ውስጤ እርብሽ ብሽ ነው ያለብኝ። በቅርቡ አዲሱ ኢትዮጵያ ሬዲዮ በነበረበት ጊዜ ከአርባ ዓመታት በፊት የሠራቸውን አንዳንድ ፕሮግራሞች አግኝቼ ስሰማ ይበልጥ እንድደመምም አድርገውኛል። በጣም ብዙ ምክንያቶች መጥቀስ ይቻላል። አንዱን ብቻ ለመግለጽ ያህል በሌላው የዓለም ክፍል የተከሰቱ በሀገራችን የሆኑ ብዙ ጉዳዮችን በዛ መረጃ እንደ ፈለጉ ለማግኘት ቀርቶ በሆነ አጋጣሚ ለመስማት እንኳን ወራት በሚፈጅበት ዘመን ያቀርባቸው የነበሩት ፕሮግራሞች ለንደኛ ያሉ ጀማሪ ጋዜጠኞች እንደ ማስተማሪያ የሚሆኑ ናቸው። ፕሮግራም ለሬዲዮ ከመጀመሪያው ጀምሮ ጽፎ፣ አዘጋጅቶ አርሞ ከሙዚቃ ጋር አዋህዶ ለአድማጮች ማቅረብ እንኳን ያኔ ዘንድሮም እንዴት አስቸጋሪ እንደሆነ የሚያውቅ ያውቀዋል። ማይክ ይቀጥላሉ። ለሁሉም የምወድህ ጋዜጠኛ አዲሱ አበበ በእውነት ድምፅህን ከዚህ በኋላ በራዲዮ እንደማልሰማው ሳስብ ሐዘን ይጫነኛል ግን ደግሞ ብዙ ሰርተሃልና ጡረታ መውጣት፣ ረፍት ማድረግ የግድ ነውና እስከ ዛሬ ላበረከት ክልን ብዙ ሙያዊ ቁም ነገሮች ሁሉ ከፍ ያለ አክብሮቴ ባለህበት ይድረስ። የወደፊቱን ሐሳብህን ባላውቅም ግን በሀገር ቤት በሙያህ የቀሰምከውን ታላቅ ቁም ነገሮች ብታስተምርበት ምን ይመስልሃል? ሲሉ ይጠይቃሉ። ማይክ ቀሪው ዘመንህ የምትፈልገው የምትመኘው፣ ሁሉ ነገር የተሳካ እንዲሆንልህም እመኛለሁ። ከልባዊ አክብሮት ጋር ማይክ መቅድም። ከኢትዮጵያ አድማጮች ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ርዕሰ ጉዳዮች ዙሪያ እንደ ቀለላችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን ለምሽቱ ያልነውን ታዲያ በዚሁ ልንቋጭ ነው። አሁን የቀረን አዎን፣ ውድ አድማጮች ዛሬው በዚህ መጠናቀቁ ነው። ለደህና አደሩ ስንብት ታዲያ ከማጠቃለያው ዜና ንባብ በኋላ እንመለሳለን። እስከዚያው ግን ከተከታዩ ያቢላቀው እንደምወድህ ጋር ልተዋችሁ። አሁን የዜና ማጠቃላይ ይነበባል። የዩናይትድ ስቴትስና ጃፓን በመርህ ደረጃ የንግድ ስምምነት ላይ ደርሰዋል። በመጪው መስከረም ወር የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ይፈረማል ብለዋል ፕሬዚደንት ትራምፕ። ፕሬዚዳንቱ በቡድን ሰባት ጉባኤ ጎን ከጃፓን ጠቅላይ ሚኒስትር ሽንዞ አቤ ጋር በተነጋገሩበት ወቅት ለጋዜጠኞች መግለጫ ሰጥተዋል። የንግዱ ስምምነት ለገበሬዎችና ለትልቅ እርሻ ባለቤቶች በጣም ጥሩ ነው ብለዋል። ጠመንጃ የያዙ የሆንግ ኮንግ ፖሊሶች ዛሬ በብዙ ሺህ የሚቆጠሩ ሰዎች የተሳተፉበትን ጸረ መንግስት ተቃውሞ ለመበተን እምባስ መጭጋዝ ተጠቅመዋል። ለመጀመሪያ ጊዜ የውሃ ግፊት ቧምቧም ተጠቅመዋል። ትላንት የተካሄደው የተቃውሞ ሰልፍ ለሁለት ሳምንታት ለሚጠጋ መጀመሪያ ጊዜ ግጭት ታክሎበት ነበር። ጥቁር የለበሱ የቤዝቦል እና የሸምበቆ ብትር የያዙ በመቶዎች የሚቆጠሩ ተቃዋሚዎች የነዳይ ዘይት ቦምብና ጡብ በፖሊሶች ላይ ወርውረዋል የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከሚሶስት ሰዓት እስከ አራት ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅት እዚህ ላይ ያበቃ። ነገ ሰኞ ከሚሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ ከፕሮግራም አቀናባሪ ንጉሡ ታምሬ ጋር የራዲዮ መጽሔት አዘጋጅና አቅራቢ ያሉ አከበድን ለአሁኑ በዚሁ ተሰናበትኩ። ሰላም another way.